የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጄኔራል አደም መሐመድን የጦር ኃይሎች ኤታ ማጆር ሹም አድርገው ሾመዋል። ሌተና ጄኔራል ሞላ ኃይለ ማርያምን የመድን ኃይል አዛዥ፣ አቶ ደመላሽ ገብረ ሚካኤል ደግሞ የመረጃና ደህንነት አገልግሎት ዳይሬክተር አድርገው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ በላከው መግለጫ አስታውቋል። ይበህ በ እንዲህ እንዳለም በኢትዮጵያ እየተካሄደ ያለው የለውጥ ሂደት ሰሞኑን በባህር ዳርና በአዲስ አበባ በተፈጸሙት አይነት ድርጊቶች እንዳይደናቀፍ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩምን ዛሬ ለውጭ ሀገር ጋዜጠኞች መግለጫ ሰጥተዋል። ዘጋቢያችን እስክንድር ፍሬው ተከታትሎታል። ነው ጠቅላይ ሚኒስትር አብይ አህመድ ዛሬ የሰጡት ሹመት ሰሞኑን በጠባቂያቸው የተገደሉትን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ሰዓረ መኮንንን ለመተካት እየተደረገ ነው። ሽግሽግም ግን ታይቶበታል። በጀኔራል ሰዓረ ህልፈት የተፈጠረውን የኃላፊነት ክፍተት በመተካት የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው የተሾሙት ጄኔራል አደም መሐመድ ናቸው። ጄኔራል አደም እስከ ዛሬ ድረስ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ነበሩ። ለሁለቱም ኃላፊነቶች የሾሟቸውም የአሁኑ ጠቅላይ ሚኒስትር አብይ አህመድ ናቸው። ጄኔራል አደምን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው የተሾሙት ደግሞ ደመላሽ ገብረ ሚካኤል ናቸው። ሌተናል ጄኔራል ሞላ ኃይለ ማርያም ደግሞ የምድር ኃይል አዛዥ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ በላከው መግለጫ አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ የተጀመረው ለውጥ ሰሞኑን በተፈጸሙ አይነት ጥቃቶች እንደማይደናቀፍ የጠቅላይ ሚኒስትር ጽፈት ቤት አስታውቋል። ተቀማጭነታቸው በአዲስ አበባ ለሆነ የውጭ መገናኛ ብዙኃን መግለጫ የሰጡት የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ሚኒስትሩ since April 2018 with a commitment to democratize Ethiopia so despite the the speculation that this is a derailment to some of the reforms that have been taken and a derailment to the progress that the government is making this as an isolated incident by no way is going to jeopardize the reforms that the government is making and in any case would actually um, uh, accelerate the process and the engagement of the government in that regard መንግስት ኢትዮጵያን ወደ ዲሞክራሲያዊ ስርዓት ለማሸጋገር ባለው ቁርጠኝነት ከመጋቢት 2010 ጀምሮ በያዘው መንገድ እየቀጠለ ነው ይቀጥላልም። እናም የተፈጠረው ሁኔታ እየተወሰዱ ያሉ የማሻሻያ እርምጃዎች መንገዳቸውን እንደሳቱ ወይም መንግስት እያመጣ ያለው ለውጥ ሀዲዱን እንደሳተ የሚያስቆጠር አይደለም። እየተሰራጨ ካለው መረጃ በተጻራሪ ይህ የተናጠል ክስተት በምንም መልኩ በመንግስት እየተወሰደ ያለውን የማሻሻያ እርምጃ አደጋ ላይ የሚጥል አይደለም። እንዲያውም መንግሥት ከማሻሻያ እርምጃዎች አንጻር እየሄደበት ያለውን ሂደት ያፋጥናል። በተቋማትና በሌሎች በርካታ ነገሮች አማካኝነት ጠንካራ መሠረቶች እንዲጣሉ ትኩረት ተሰጥቷል። ጠንካራ መሠረቶች ለበርካታ ነገሮች መነሻ ናቸው። መንግሥት እነዚህን መሠረቶች ለማጠናከር ቁርጠኛ ነው ነው ያሉት። ሰኔ 15 ቀን በባህር ዳር የተፈጸመውን ጥቃት ያስተባበሩትና የመሩት ጄኔራል አሳምነው ጽጌ መሆናቸውን ያስታወሱት ቃል አቀባይዋ ጥቃቱና የመፈንቅለ መንግስት ሙከራው በአራት ቦታዎች ላይ ያተኮረ መሆኑን ተናግረዋል። የመጀመሪያው የክልሉ ፕሬዝዳንት ቢሮ መሆኑን በመግለጽም ጄኔራል አሳምነው ወደ ቢሮውና ወደ ስብሰባ አዳራሹ ባይገቡም ከውጭ ሆነው እያስተባበሩ ነበር ብለዋል። ቃል አቀባዩ እንዳሉት ሁለተኛው ቦታ ደግሞ የክልሉ አመራሮች በጊዜ ማረፊያነት የሚጠቀሙበት የእንግዳ ማረፊያ ወይም ገስታውስ ነው። ጄኔራል አሳምነው በመቀጠል ያመሩት ወደዚህ እንግዳ ማረፊያ እንደሆነ፣ አንዳንዶችም በዚህ ስፍራ ታግተው እንደነበር አብራርተዋል። ብርጋዴር ጀነራል አሳምነው በዚህ ስፍራ በነበሩበት ወቅት ከክልሉ ሚዲያ ጋር ለመገናኘት መሞከራቸውንም አመልክተዋል። ብርጋዴር ጄኔራል አሳምነው እዚህ በእንግዳ ማረፊያው በነበሩበት ወቅት ጥቃቱ መጠናቀቁንና ቀጣይ እርምጃዎችን በተመለከተ መግለጫ እንዲጠብቁ ለአማራ መገናኛ ብዙኃን ድርጅት ኃላፊ ስለመናገራቸው መረጃ አለን ነው ያሉት። ሶስተኛው ስፍራ ደግሞ የክልሉ ፖሊስ ኮሚሽነር እንደዚሁም የክልሉ ልዩ ኃይል አዛዥና ሌሎች የታገቱበት የፖሊስ ኮሚሽን ቢሮ እንደነበር ገልጸዋል። ጀነራሉ የክልሉ ጸጥታ ኃላፊ በመሆናቸው የምንነጋገርባቸው ጉዳዮች አሉ በማለት ስብሰባ ጠርተው ነበር። እሳቸው ግን አልመጡም። ለስብሰባ የመጡትም ታገቱ ብለዋል። ቃል አቀባዋ ቃል አቀባዋ እንዳብራሩት ጀነራል አሳምነው ያተኮሩበት አራተኛ ቦታ ደግሞ የክልሉ ፖሊስ ምክትል ኮሚሽነር መኖሪያ ቤት ነው። እኚህ ምክትል ኮሚሽነር ከሚገደሉት ሰዎች ዝርዝር ውስጥ ነበሩ፣ ነገር ግን ለጥቂት አመለጡ ሲሉ ነው ያብራሩት። በፖሊስ ኮሚሽነሩ ቢሮ ለተጠራው ስብሰባ የተጋበዙት ምክትል ኮሚሽነሩ ወደዚያ ከማምራት ይልቅ ወደ ቤታቸው ማምራታቸውን ነው ቃል አቀባዩ የገለጹት። በዚያው ሰኔ 15 ምሽት የክልሉና የፌዴራል ኃይሎች እርምጃ ማየሉን በመረዳት ጄኔራል አሳምነው በቪ ኤይት መኪና ሆነውና በሌሎችም መኪናዎች ታጅበው ማምለጣቸውንም ነው ቢለኔ ስዩም በማብራሪያቸው የጠቀሱት። በዚያው ምሽት ከክልሉ ልዩ ኃይል ጋር በተካሄደ የተኩስ ልውውጥ አሳምነው ቆስለው እንደነበርም ጠቁመዋል። ሕይወታቸው ያለፈውም ሰኔ 17 ቀን ከባህር ዳር ወጣ ብላ በምትገኝ ዘንዘልማ በተባለች ስፍራ በባጃጅ ወደ ጎንደር ሊያመልጡ ሲሞክሩ ከክልሉ ልዩ ኃይሎች ጋር በተካሄደ የተኩስ ልውውጥ መሆኑን አስረድተዋል። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ በሰጡት መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።